ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 16 2012 ዓ ም ዝግጅታችን ጀመረ። እንደዚህ አይነት ሜጋ ፕሮጀክቶች መኖራቸው ለሀገሪቱ በጣም ጠቃሚ ነው። ግድቡን እዚህ ደረጃ ደርሶ የመጀመሪያ ውሃ መሞላቱ እጅግ የሚያስደስት ነው። በተለይ እንደዚህ አሁን ባለንበት ሁኔታ እዚህ አይነት ደስታ መምጣቱ በጣም ትልቅ ነገር ነው። በጣም ደስ ብሎኛል። በስርዓት የምንመራበት መንገድ በር ከፋች ነው። በኢትዮጵያ የሚገኙ የተለያዩ የፖለቲካ ፓርቲ መሪዎች ናቸው። የህዳሴ ግድብ ሙሌትን በተመለከተ የሰጡትን አስተያየት በአብይ ርዕስ ታዳምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ባለፉት 24 ሰዓታት ውስጥ በኢትዮጵያ ለ6898 ሰዎች የኮቪድ-19 ምርመራ ተደርጎ 409 ሰዎች ላይ ቫይረሱ መገኘቱን ዛሬ ማምሻውን የጤና ሚኒስቴር አስታውቋል። ከእነዚህ ውስጥ 240 ሰዎች ከአዲስ አበባ፣ 29 ከአፋር፣ 43 ከትግራይ 11 ከአማራ 39 ከኦሮሚያ 6 ከደቡብ ክልል 25 ከበኒሻንጉል ጉሙዝ 11 ከድሬዳዋ ከተማና 7 ከሶማሌ ክልል መሆናቸው ታውቋል። በተጨማሪም ባለፉት 24 ሰዓታት ውስጥ ዘጠኝ ሰዎች ህይወታቸው ማለፉ የተመዘገበ ሲሆን አምስቱ ከአስከሬን ምርመራ የተገኙ ቀሪዎቹ አራቱ ደግሞ ሁለት ከአዲስ አበባ ሁለት ከድሬዳዋ ከተማ ለይቶ ማቆያዎች የተገኙ መሆናቸው ታውቋል። ይህም በሀገሪቱ በቫይረሱ ሳቢያ ህይወታቸው ያለፈውን ሰዎች አሃዝ አንድ መቶ ዘጠና ሰባት አድርሶታል። በአጠቃላይ በኢትዮጵያ እስካሁን ድረስ ለ357058 ሰዎች ምርመራ ተደርጎ 11933 ሰዎች ቫይረሱ ተገኝቶባቸዋል 5645 የሚሆኑቱ ደግሞ ከበሽታው እንዳገገሙ መረጃው ጨምሮ አመልክቷል በኢትዮጵያ ለ23 ቀናት ተቋርጦ የነበረው የኢንተርኔት አገልግሎት ተከፍቷል ከመቀሌ ሙልጌታ አጽበሀ የሚከተለውን ዘገባ ልኮልናል ከ23 ቀናት በፊት ታዋቂው ድምፃዊ ሀጫሉ ህንዴሳ መገደሉን ተከትሎ በመላ ኢትዮጵያ የኢንተርኔት አገልግሎት ተዘግቶ ነበር። ከዛሬ ሁለት ረፋድ ጀምሮ በትግራይ ክልል ጨምሮ በሌሎች የኢትዮጵያ አካባቢዎች የኢንተርኔት አገልግሎት በብሮድ ባንድና እንዲሁም በሞባይል ዳታ ዳግም ተከፍቷል። በሌሎች የኢትዮጵያ አካባቢዎች በድሬዳዋ፣ ጅግጅጋ፣ አዳማ፣ ባህርዳርና ሐዋሳ ኢንተርኔት ዳግም እንደተከፈተ ማረጋገጥ ችያለሁ። በአዲስ አበባ ከሳምንት በፊት ኢንተርኔት በብሮድባንድ መጀመሩ ይታወቃል። እንደነፌ ፌስቡክ ያሉ የማህበራዊ መገናኛ በቪፒኤን ብቻ እየሰሩ ናቸው። ሌሎች የኢንተርኔት አገልግሎቶች ግን በተለመደው መንገድ እየሰሩ ይገኛሉ። የኢንተርኔት ዳግም መከፈቱን ተከትሎ በማህበራዊ ሚዲያ ሰዎች ደስታቸውን እየገለጹ ያሉ ሲሆን ዳግም እንዳይዘጋ ግን ጥርጣሬያቸውን እየገለጹ ይገኛሉ። በኢንተርኔት መጥፋት ምክንያት ላለፉት 23 ቀናት ሪፖርቶች በስልክ ብቻ ሳቀርብ ቆይቻለሁ። ለአሜሪካ ድምጽ ሙልጌታ አጽቡሃም መቀለም ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዓለም አቀፍ ይዞታ ዜናዎች በዓለም ዙሪያ የኮሮና ቫይረስ እንደያዛቸው የተረጋገጠው ሰዎች ቁጥር 15 ሚሊዮን 255100 ደርሷል። በበሽታው ሳቢያ ሕይወታቸው ያለፈው ደግሞ 624131 መድረሳቸው ተሰምቷል። ዩናይትድ ስቴትስ በቫይረሱ የተያዙ እስከ ትናንት ረቡዕ 3 ሚሊዮን 971343 የሞቱት ደግሞ 143193 እንደደረሱ ታውቋል። ከጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል የተገኘው አሀዝ እንደሚያመለክተው ከአፍሪካ በቫይረሱ ተጠቂዎች ብዛት ቀዳሚዋ የሆነችው ደቡብ አፍሪካ ከብራዚል ከህንድና ከሩሲያ ቀጥላ ቀዳሚቱን ዩናይትድ ስቴትስን በአራተኝነት እየተከተለች ነው። የቫይረሱ ተጋላጮቿ ቁጥር ወደ 395,000 እየተቃረበ መሆኑ ተሰምቷል። የሞቱት ደግሞ 5940 ደርሰዋል ተብሏል። የኮቪድ-19 ወረርሽኝ ስርጭት አፍሪካ አህጉር ላይ ከሌሎች የዓለም አካባቢዎች በንጽጽር ሲታይ በጀመረበት ወቅት ፍጥነቱ የከበደ ያልነበረ ቢሆንም አሁን ግን በፍጥነት እየተዛመተ መሆኑ እየተገለጸ ነው። ደካማ የጤና ጥበቃ መዋቅር ባላቸው ሀገሮችና በተለይም በፍልሰተኞች፣ በስደተኞች፣ በተፈናቃዮች ማህበረሰቦች ላይ ወረርሽኙ የከበደ አደጋ ደቅኗል ተብሏል። ሮይተርስ የመንግስታትንና የዓለም የጤና ድርጅት መረጃዎችን መሰረት አድርጎ ትናንትና እንደዘገበው በአህጉሪቱ በኮሮና ቫይረስ መያዛቸው በምርመራ የተረጋገጠው ሰዎች ቁጥር 751,151 ደርሷል። የሞቱት ቁጥር ደግሞ 15,721 መድረሱን ነው የገለጸው። በኮቪድ-19 ታመው ያገገሙ 47461 ህሙማን እንዳሉም መልካሙን ዜና ዘገባው ሳይገልጽ አላለፈም። የዓለም የጤና ድርጅት አጣዳፊ የጤና ስጋቶች ዲሬክተሩ ዶክተር ማይክል ራያን በበርካታ ከሰሃራ በታች ያሉ የአፍሪካ ሀገሮች የቫይረሱ ስርጭት ፍጥነት እየጨመረ መምጣቱን እያስተዋልን ነው ብለዋል። እጅግ ከፍተኛ ትኩረት ሊሰጠው ይገባል ሲሉም አሳስበዋል። አብዛኞቹ ሀገሮች ግጭት ውስጥ የሚገኙ መሆናቸውንም ጠቁመዋል። ዩናይትድ ስቴትስን በተመለከተ በሀገሪቱ ትናንት ረቡዕ ለሁለተኛ ተከታታይ ቀን በኮቪድ-19 ምክንያት ከ1 ሺ በላይ ሰዎች ለህልፈት ተዳርገዋል። ካሊፎርኒያ በቫይረሱ ተያዦች ብዛት ትናንት የኒውዮርኩን አሃዝ አልፋዋለች። በዚያ ያለው የኮሮና ቫይረስ ተጠቂዎች ቁጥር ትናንት ብቻ የተገኙትን 12100ን ጨምሮ ከ422000 አልፏል። ለንጽጽር የኒውዮርኩ 413000 ነው። ፕሬዝደንት ዶናልድ ትራምፕ ለአረጋውያን እንክብካቤ ቤቶች ነርሲንግ ሆምስ መርጃ ለመሳሪያዎች መግዣና ለባለሙያ ስልጠና እንዲውል ተጨማሪ አምስት ቢሊዮን ዶላር ድጋፍ ከፌዴራሉ መንግስት እንደሚሰጥ አስታውቀዋል። በፌዴራሉ መንግስት በተጠናቀሩ አሀዞች መሰረት በሀገሪቱ በኮቪድ-19 ምክንያት ህይወታቸው ካለፈው ሰዎች ውስጥ ወደ 37 ሺህ የሚሆኑት በአረጋውያን እንክብካቤ ቤቶች የነበሩ ናቸው። እጅግ በከፋ ድህነት ውስጥ ለሚኖሩ ወደ ሶስት ቢሊዮን የሚጠጉ የዓለም ህዝቦች በኮቪድ-አስራ ዘጠኝ ምክንያት ከተደቀነባቸው ከባድ አደጋ ለመታደግ በጊዜያዊነት መሰረታዊ ገቢ እንዲረጋገጥላቸው የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ ተማጽኖ አቀረበ። ያ የሆነ እንደሆን አለ ዩኤንዲፒ፣ በዚህ የገንዘብ እርዳታ ተጠቃሚ የሚሆኑት ሰዎች ለዕለት ጉርስ ፍለጋ መውጣታቸው ይቀርና ቤት ስለሚቀመጡ የበሽታውን መዛመት ጋብ ለማድረግም ይጠቅማል። በአሁኑ ጊዜ በዓለም ዙሪያ አንድ ቢሊዮን ሰዎች ከድህነት ወለል በታች በቀን አንድ አንድ ዶላር ከዘጠና ሳንቲም ገቢ ብቻ እያገኙ እንደሚኖሩ ሌሎች ሁለት ቢሊዮን ደግሞ ድህነት መስመሩ አፋፍ ላይ እንዳሉ ነው የጠቀሰው። ለሁለት ነጥብ ሰባት ቢሊዮን ሰዎች በወር አንድ መቶ ዘጠና ዘጠኝ ዶላር መሰረታዊ ገቢ ቢደረግላቸው ለምግብ ለጤናና ለትምህርት ወጪያቸው ያገለግላቸዋል ሲል ዩኤንዲፒ ምክረ ሃሳቡን ሰጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ቻይናን አስመልክተው ካሊፎርኒያ ውስጥ ንግግር ያደርጋሉ። በሁለቱ ሀገሮች መካከል ውጥረቱ እየተባባሰ ባለበት በዚህ ወቅት ሚኒስትር ፖምፔዮ የሚያሰሙት ንግግር ርዕስ ኮሚኒስቷ ቻይናና የነጻው ዓለም መጻኢ እጣፈንታ የሚል እንደሆነ ከሚኒስቴሩ የተሰጠው መረጃ አስታውቋል። ዩናይትድ ስቴትስ የአሜሪካውያንን አእምሯዊ ንብረትና የግል መረጃዎች ለመከላከል ባለችው እርምጃ ቴክሳስ ሂውስተን ከተማ የሚገኘው የቻይና ቆንስላ እንዲዘጋ ማዘዟ የሚታወቅ ነው። በሌላ የዩናይትድ ስቴትስ ዜና የፌዴራሉ መንግስት ሕግ አስከባሪ ኃይሎች ትናንት ረቡዕ ማታ ኦሬገን ፖርትላንድ ከተማ ፌዴራል ፍርድ ቤት ደጃፍ ተሰባስበው በነበሩ ተቃዋሚ ሰልፈኞች ላይ አስለቃሽ ጋዝ ረጭተውባቸዋል። ፖርትላንድ ውስጥ ተቃዋሚ ሰልፈኞች የፖሊሶችን ጥቃት የዘር እኩልነት መጓደልና በቅርቡ ፌዴራል ኃይሎች ከተማዋ መግባታቸውን በመቃወም ሰልፍ ሲያካሂዱ በተከታታይ ሃምሳ ስድስተኛ ቀናቸው ነው። አምስት የምዕራብ አፍሪቃ ሀገሮች መሪዎች ዛሬ ማሊ ይገባሉ። የሚሄዱበት ጉዳይ ሀገሪቱን ካለፈው ሰኔ ወር ጀምሮ ለወጠሯት ማህበራዊ ና ፖለቲካዊ ቀውሶች መፍትሄ ለመፈለግ ሊያግዙ ነው ተብሏል። በመጨረሻም በጋቦን በአዲሷ ጠቅላይ ሚኒስትር ሮዝ ክሪስቲያን ራፓምዳ የሚመራው ካቢኔ በፕሬዝደንቱ አሊ ቦንጎ ፊት ቃለ መሐላ ፈጽመዋል። ሮዝ ክሪስቲያን የሀገሪቱን መንግስት በመምራት የመጀመሪያዋ ሴት ናቸው። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 16 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አልፎ አልፎ ጥራቱ የተጓደለ ድምጽ ብትሰሙ በዚህ ምክንያት ነውና አስቀድመን ይቅርታ እንጠይቃችኋለን። አሁን የእለቱ አበይት የኢትዮጵያና ና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በኢትዮጵያ የሚገኙ የተፎካካሪ ፓርቲ መሪዎች በታላቁ የህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቅን በተመለከተ የተሰማቸውን ደስታ ገለጹ። ይህ የመጀመሪያው ሂደት ለኢትዮጵያውያን የሚያስተላልፈው ትልቅ መልእክት አለውም ብለዋል። መለስካቸው አመሃ ዝርዝር ዘገባ አለው። ቪኦኤ ዛሬ ያናገራቸው የአንዳንድ ተፎካካሪ ፓርቲ መሪዎች በታላቁ ህዳሴ ግድብ የመጀመሪያ ዙር የውሃ ሙሌት ብስራት በእጅጉ መደሰታቸውን ያለአንዳች ልዩነት ነበር የገለጹት። ይሄ ግን ሙሉ ደስታ የሚሆነው ሲጠናቀቅ እንደሆነ የገለጹት የኦሮሞ ነፃነት ግንባር የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ናቸው። እኛ ከዚህ በፊትም እንግዲህ ውሃ በተያዘለት ጊዜ ሙሌቱ መጠናቀቁ አስፈላጊ ነው። ይሄ ከታለፈ ውድቀትን ሊያስከትል ይችላል ብለን ሀሳባችን ስንገልጽ ነበር። ትናንትና እንግዲህ የተወሰነ የውሃ መጠን መሞላቱ ተነግሯል። ይህ መጀመሩ ጥሩ ነው ብለን ነው የምንገምተው። በተለይም ከግብጾች አንጻር ስናይ አንድም የውሃ ጠብታ መሞላት የለበትም የሚል አቋም ያላቸው ይመስላል። እንግዲህ ከመጀመሪያው ጀምሮና በዚህ በኩል ስታይ መሞላቱ ጥሩ ነው። ያን ያታልፏል። ግን አሁንም ብዙ ስራ ይቀራል። የእምነት እናያለን ነው ምክንያቱም በጣም ቢሊዮን ኪቢክ ነው መሰለኝ በዛ አካባቢ ነው። ከጠቅላላው ሰባ አራት ቢሊዮን ኪቢክ ሜትር ማለት እንግዲህ አስር ፐርሰንት አልሞላም ገና፣ ወደ ዘጠና ፐርሰንት ይቀራል። ይሄ ብዙ ብዙ ስራ ነው የሚጠብቀን። ሙሉ ደስታ ሊሆን የሚችለው ያን ሲጠናቀቅ ነው የምል እምነት ነው ያለ ነው እንደው እንደ እንደ ሀገር ይሄ ፕሮጀክት ምንድን ነው የሚያስተምረን ብለው ነው የሚያስቡት ሊማቱን ሊያፋጥን ይችላል። ለአካባቢውም ጠቃሚ ነው ብለን ነው የምንገምተው። ለሀገሪቱ ኢኮኖሚ ደግሞ ሲያድግ እንግዲህ ሀገሪቱ ወደ ተረጋጋ ሁኔታ ሊሄድ ይችላል። ለሀገሪቷ በጣም ጠቃሚ ነው ብለን ነው የምንገምተው። የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚዳንት አቶ ሙልጌት አበበ ደግሞ ይህ የመጀመሪያ ሙሌት ባሳደረው የደስታና የድል ስሜት የግድቡን ስራ ማፋጠን የሀገርን አንድነት ያጎለብተዋል የሚል አንድምታ ያለው አስተያየት ሰጥተዋል። ለትርፍ ወይም አንዱን ለመጉዳት አንዱን ለመጥቀም አይደለም፣ ራሳችንን ለመቻል ነው። ይህንን የአባይ ግድብ ከውስጥም ከውጭም የውስጥ አርበኛና የውጭ ጥላት በበዛበት ሁኔታ የኢትዮጵያ ሕዝብ ከራሱ ከፍሎ ግድቡን እዚህ ደረጃ ደርሶ የመጀመሪያ ውሃ መሞላቱ እጅግ የሚያስደስት ነው። ድርጅታችንን ማያድ በዚህ የተሰማውን ደስታ መግለጽ ይፈልጋል። አባይ ብሔራዊ አንድነታችንን የሚገልጽ ነው ይህ ግድብ እና ድርጅታችን መያር ደግሞ እንደምታውቀው በአንድነት እና በብሔራዊ ጥቅማችን እና በሉዋላዊነታችን ላይ የሚደራደር ድርጅት አይደለም። በኢትዮጵያ አንድነት እና በኢትዮጵያ ሉዋላዊነት ብሔራዊ ጥቅም ላይ ምንጊዜ ቢሆን ቀድሞ የሚሰለፍ ነው እንጂ ከኋላ ሰለፍ አይደለም። ድርጅታችን ግድቡ የሞላ ሲሄድ የውጭ ጥላቶችና የውስጥ አርበኞች አጀንዳቸው እየተነጠቀ እነሱ እየከሰሙ ይሄዳሉ። ውሀው የሞላ ሲሄድ በጥንቃቄ በዲፕሎማሲው መንገድ ግንባታውም እና በሙሊቱም ላይ በተያዘለት ፕሮግራም በተፋጠነ መልኩ አሁንም እንዲቀጥል ድርጅታችን ጽኑ እምነቱ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ደግሞ ይህ ግድብ ብዙ ትርጉም ያለው ነው ይላሉ። እውነት ለመናገር በቀሰማን ጀምሮ በጣም በደስታ ውስጥ ነው ያለ ነው። ተሰብስበ እንደ ፓርቲ የያዝነው እንትን ባይኖርም እንደሚከታተል ፓርቲ ከዚህ በፊትም ያሉትን ሂደቶች መሀል ሀሳብ እንደሰጠ ፓርቲ የትናንትናው ምስራት በእውነት በተለይ እንደዚህ አሁን ባለንበት ሁኔታ ባለፈው ሳምንት ሁለት ሳምንት ሀገራችን የነበረችበት ሁላችንም የምናስታውሰው ነው እና በዚህ ሁኔታ እንደዚህ አይነት ደስታ መምጣቱ በጣም ትልቅ ነገር ነው። ምክንያቱም ኢትዮጵያ በጨለማ ውስጥም ቢሆን ተስፋ የሚሰጡ ነገሮች እንደማታጣ ያየንበት ነው እና በአጠቃላይ የኢትዮጵያን ህዝብ በተለይ ካላቸው እየቀነሱ የሰጡ እናቶች አባቶች፣ በግንባታውም በዲፕሎማሲውም ደፋ ቀና ሲሉ የነበሩ እህቶች ወንድሞችን ከልብ ማመስገን እንፈልጋለን እና በጣም ትልቅ ደስታ ነው። ትልቅ ስራት ነው ለኛ ይሄ ፕሮጀክት እና የመሳሰሉ ትላልቅ ፕሮጀክቶች ለሀገር እንዴት ያለ ትርጉም ይሰጣሉ። ይሄ ፕሮጀክት ሁለት ሶስት ገልጽ ነው ያለው። የመጀመሪያው ሀብታችን እንደ ኢትዮጵያዊ ቀኝ እንዳልተገዛ ሀገር በሀብታችን በወንዛችን መጠቀም መቻላችንን ሉዓላዊነታችንን የምናረጋግጥበት ነው። ሁለተኛው አባይ መትለ መናገር የዘፈን የተረት ከዛ ሲያልፈ ደግሞ መሬታችንን አፈራችንን ማዕድናችንን የሚዘርፍ ነው የነበረው ግብፅ እራሷ መታደድ ለምትወስደው ወይም ሱዳን ወንዙ ነው ወስዶ የሚሰጥ የነበረው እና ይህንን ገጥቶ በሚገባን ደረጃ ዓለም አቀፍ ድንበር ተሻጋሪ ወንዝ እንደመሆኑ ያንን እናከብራለን በሚገባን ደረጃ ለመጠቀም የመጀመሪያው ምዕራፍ የተራመድንበት ስለሆነ በጣም ትልቅ ትርጉም ያለው ነው። ሶስተኛው ተመለከት ያለው ሰው ቢሆን የአባይን አባይን ለኢትዮጵያ መጥቀም በጥሩ ጎኑ ነው የሚያየው። አንድ የሚያደርገን ፕሮጀክት በመሆኑ በዚህም መልካምነቱን መመስከር እንችላለን። ገና በጣም ብዙ እንደሚቀር እናውቃለን። በዲፕሎማሲውም በጣም ትልቅ ስራ መሰራት እንዳለበት፣ ወደ ኤሌክትሪክም ወደ መስምኖም ለመሄድ ረጅም ጉዞ እንዳለ እናውቃለን። ግን መጀመሩ ትልቅ ስራት ነው ለኛ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከደስታቸው ባሻገር ግድቡ የሚያስተላልፈው መልእክት ትልቅ ነው ብለዋል። ደስታ መንፈስ ውስጥ ካሉት መካከል ነኝ። በጣም ደስ ብሎኛል። በተለይም ኢትዮጵያ አቅዳ ይህንን ትልቅ ክንዋኔ መፈጸም መቻሏ ብዙ ነገር እየተነገረ ብዙ ተስፋ የሚያስቆርጡ መላዎች ከዛ ከዚህም ነው ማስፈራሪያዎችም ጭምር ሁሉ ባሉበት ሁኔታ የሀገሪቱም ፖለቲካ ዝብርቅርቆ በወጣበት እላማን ይዞ ሰምቶ ይህንን መጀመሪያውን መልካም ኢትዮጵያውያን ህዝብ ሞራል ከፍ የሚያደርግ ለጠላትም ለወዳጅም መልዕክት የሚያስተላልፍ ተግባር መከናወኑ በእጅጉ ደስ ብሎኛል በእርስዎ አስተያየት አስተሳሰብ ይሄ ፕሮጀክት ለመላ ኢትዮጵያውያን የሚሰጠው የሚያስተላልፈው መልእክት አለው የተለየ ኢትዮጵያውያን ከመተባበር እና ከአንድነት እንደምንጠቀም ነው ትልቁ መልእክት እንግዲህ አንዳንዱ አውቀው የተኛውን በቀሰቀሱትም እነቃም ነው ካሉ የዚ አይነት ስሜት ውስጥ ከገቡ በጣም አሳዛኝ ከሆኑ ወገኖች በስተቀር ትምህርት አለው። አንድ ላይ ጸንቶ በመቆም በዚህ ሀገር ውስጥ ማናሸንፈው ችግር የለም የማንሄደው ተራራ የለም የሚለውን መልዕክት ያስተላልፋል። ዶክተር አረጋዊ በርሄ ደግሞ ደስታቸውንም ሌላውንም ስሜታቸውንም የገለዙት በዚህ መልክ ነበረ በመልኩ በውሃ ሙሌቱ በእውነቱ ለሀገራችን ትልቅ ተስፋ የሚሰጥ ከአንድ እርምጃ ወደፊት እንደሄድ እንታየኝ እንደ ሀገር እንደ ኢትዮጵያ ሕዝብ በጠቅላላ ማለት ለዘመናት ስናልመው የነበረ ነገር ያለፈው ትውልድ ማጠቃላይ ሲያልመው የነበረ ህልም እውን መሆን የጀመረበት ቀን ስለሆነ ይሄ እኔ በግዜ የመጀመሪያ የባህር ልጅ ስወልድ ከተሰማኝ ደስታ በላይ ሆኖ ነው ያገኘሁት። ይሄ ፕሮጀክት እና ሌሎችም ተመሳሳይ ትላልቅ ፕሮጀክቶች ለኢትዮጵያውያን የሚሰጡት ልዩ ትምህርት፣ ልዩ መልእክት አለ ይላሉ። ሰው ከተባበር ብዙ ነገር መለወጥ እንደምንችል ይታይለኛል። በእርግጥ ከዓለም ትልቅ አገር የነበረ ነው። ነገር ግን ተባብረን መስራት ስላልቻል ወደኋላ ኋላ ቀርተናል። ስለዚህ ተባብሮ መስራት ምን ያክል ለውጥ ማምጣት እንደሚቻል ይሄ የግድቡ ልጅ ያሳያል። በጣም አመሰግናለሁ። ዶክተር አረጋዊ በረሄ ስለተብብሮ በጣም አመሰግናለሁ። ከአሜሪካ ድምጽ መጽሄት ነው እያዳመጣችሁ ያላችሁት። የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። መለስካቸውን ለዘገባው እናመሰግናለን። የትንታኔው መጽሄት ይቀጥላል። የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራሮቹና የማዕከላዊ ኮሚቴ አባላቱ ከታሰሩ አስራ አምስት ቀናት ቢያልፉም ፍርድ ቤት እንዳልቀረቡ የፓርቲው ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምጽ ገለጹ። ግለሰቦቹ ስለሚገኙበት ሁኔታ ፓርቲው ብቻ ሳይሆን ቤተሰቦቻቸውም ጭምር እንደማያውቁ ተናግረዋል። የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጅብርኤል መሀመድ በበኩላቸው ግለሰቦቹ የት እንደሚገኙ እንደሚታወቅ ተናግረዋል። ታስሮ ፍርድ ቤት ያልቀረበ ወይንም የምርመራ ውጤቱ ያልተጀመረ ወይንም ደግሞ ተመርምሮ መዝገብ ያልተደራጀበት ሰው የለም ብለዋል። ግለሰቦቹ የታሰሩት ኢትዮጵያ ውስጥ በደረሰው የሰው ህይወት መጥፋት አካል መጉደልና የንብረ መውደም ወንጀል ተጠርጥረው እንጂ ከፖለቲካ ፓርቲ ስራቸው ጋር በተያያዘ እንዳልሆነም ተናግረዋል። ፀሐይ ዳምጠው ዝርዝር አላት። የኦሮሞ ነጻነት ግንባር ከፍተኛ አመራሮች ከተያያዙ ባለፈው ሁለት ሳምንታት ጀምሮ እስካሁን የት እንዳሉ ለማወቅ አልቻልኩም ሲል ኦነግ ገልጿል። የድርጅቱ ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምፅ እንደገለጹት አመራሮቹ በፖሊስ ተይዘው ከታሰሩ አስራ አምስት ቀን ያለፋቸው እንደሆነና እስካሁን ፍርድ ቤት አልቀረቡም። ከተያዙበት ዕለት ጀምሮም ለመገናኘት አልቻልንም። በመንግስት በኩልም ወደ ፍርድ ቤት አላቀረቧቸውም። ስለዚህ ይህንን እየተከታተልን ለመንግስት እያሳሰብን ውሳኔ ላይ እንዲደርሱ እየጠየቅ ነው ያለነው አመራር ላይ ያሉ እንግዲህ ማዕከላዊ ኮሚቴ አባልና የስራ አስፈፃሚ ኮሚቴ አባል ሁለት ናቸው። ዶክተር ሽጉጥ ደግሞ የሊቀመንበሩ አማካሪ ነው። ሌሎችም በየደረጃው ያሉ እንግዲህ ብዙ ናቸው። የኦነግ ቃል አቀባይ አቶ ቶሌራ እንዳስረዱት አመራሮቹ በመንግስት ጸጥታ ኃይል ከተያዙ ቀን ወዲህ ቤተሰብም ሆነ የድርጅቱ አመራሮች ሊያገኟቸው አልቻሉም ብሏል። የኦሮሞ ነጻነት ግንባር ኦነግ አመራሮች በምን ምክንያት እንደታሰሩ እንዲሁም የት እንደታሰሩ አላውቅም ስል ኦነግ ባቀረበው ቅሬታ ላይ የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ተከታዩም ብሏል። የኦነግ አመራሮች የታሰሩበት መነሻው ምንድን ነው? ለምለው ነገር በሀገር ውስጥ በተፈጠረው ጉዳይ የወደመው ንብረት አለ የጠፋው ሰው ህይወት አለ ጉዳዩን ወደ ብሄርና ወደ እምነት የመቀየር ዝንባሌዎች አሉ ይሄ ፎርሙላው በጣም ከባድና የኢትዮጵያን የመጨረሻ የእድል ውሳኔ ያካተተ እርምጃ ስለነበር ይሄን እርምጃ ከኢትዮጵያ ህዝብ ጋር ሆኖ ማክሸፍ ከዛ በኋላ ተሳታፊዎቹን መሰብሰብና ለህግ የማቅረብ ስራ ነው የተሰራው በዚህ መሰረት ተጠርጣሪዎች ችግር ፈጣሪዎች፣ አስተባባሪዎች፣ የውከቱ ባለቤቶች ተብሎ የሚጠረጠሩ አካላትና መልዕክት ተቀብሎ ፈጻሚዎች ወደ እስር ቤት እንዲገቡ ተደርገዋል። ያልተያዙም አሉ። የምርመራ ሂደቱ ፖሊስና አቃቤ ሕግ በጋራ ከፌዴራልና ከክልል በመቀናኘት በቂ የምርመራ ስራዎች እየተሰሩ ነው። የተያዙ ሰዎችንም እያንዳንዳቸው ተመርምሮ ለሕግ እንዲቀርቡ የተደረገ ነው። እስካሁን መዝገብ የተደራጀባቸው አሉ። ገና በምርመራ ደረጃ ላይ ያሉ አሉ። በምስክር ቃል የመቀበል ደረጃ ላይ ያሉ ሰረዶች አሉ። ኃላፊው አክለውም የታሰሩ ሰዎች በሙሉ ስማቸው የተጠቀሱት የኦነግ አመራሮችም ጭምር ፍርድ ቤት ቀርበዋል ሲሉ ተናግረዋል። ነገር ግን በየትኛው ፍርድ ቤት እንደቀረቡና መቼ እንደቀረቡ ከመግለጽ ተቆጥበዋል። ታስሮ የፍርድ ቤት ያልቀረበ ወይንም የምርመራ ውጤቱ ያልተጀመረ ወይንም ተጀምሮ መዝገብ ያልተደራጀበት ሰው የለም እና የፓርቲ አባላት ናቸው ተብሎ እንዲለቀቁላቸው ከፈለጉ ይሄ ፈጽሞ የማይታሰብ መሆኑን ማወቅ አለባቸው። የህግ ተጠያቂነት በደሃውም በሀብታሙም በድርጅት ፖለቲካ ድርጅት ሳማራ ላይ ይሰራል። ይሄ እነሱ ብቻ አይደሉም፣ ብዙ የመንግስት ባለስልጣናቶችም ታስረዋል። የህግና ስርአትን የማስከበር ግዴታ በመንግስት ላይ እስካለ ድረስ ይሄ መቀጠሉ አይቀርም። በዚህ ጉዳይ ላይ የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻን ጠይቀን የሚከተለው ምላሽ ሰጥቶናል። ክልላችን በተፈጠረው የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በተለያዩ ዞኖች እና ከተሞች በተፈጠረው ግጭት ላይ በአካል ተሳትፏል አስተባብረዋል ተብሎ የተጠረጠሩ ተጠርጣሪዎች ወደ ሰባት ሺ አንድ መቶ ሀያ ስድስት የሚሆኑ በክልላችን በህግ ቁጥጥር ስር ውለዋል። በህግ ቁጥጥር ስር የዋሉት በፖለቲካ ፓርቲ አመለካከታቸው ወይም በኃላፊነታቸው ሳይሆን በወንጀሉ ተጠርጥረው ነው የተያዙ ከአምስት መቶ በላይ የሚሆን መዝገቦች ተደራጅተው ለህግ የቀረቡበት ሁኔታ ስላለ የተለየ ፖለቲካ አመለካከት ያለ ያላቸውን የፓርቲ ስራ አስፈጻሚ በመሆናቸው የታሰሩት መረጃ የለኝም ያሉበት ቦታም ቢሆን በህግ በተሰጠው ስልጣን መሰረት የፖሊስና አቃቢ ህግ ለሚመለከተውና በየደረጃው ላለው የህግ አካል የዜቲ አካል በማቅረብ የቀጠሩ ተጠይቆባቸው እንዳሉና በመዝገብም የተደራጀባቸው መሆኑን ነው ያለን መረጃ የሚጠቁመው እስካሁን ኦነግ የታሰሩ አመራሮች የት እንዳሉ አጥቻለሁ ያለውን ቅሬታም በተመለከተ የፌዴራል ጠቅላይ አቃቤ ህግን ጠይቀን ነበር የተጠቀሱት ግለሰቦች ጉዳይ በምን ደረጃ ላይ እንዳለ እያጣሩ እንደሆነና የተረጋገጠ መረጃ ካገኙ በኋላ ማብራሪያ እንዲሰጡ በጠቅላይ አቃቤ ሕግ የተቀናጀው ወንጀልና ድንበር ተሻጋሪ ዳይሬክቶሬት ዳይሬክተር አቶ ፍቃዱ ጸጋ ለአሜሪካ ድምጽ ገልጿል። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፋንታ በበኩላቸው ስለ አመራሮቹ መታሰር መረጃ እንደሌላቸው ተናግረዋል። ለአሜሪካ ድምጽ ጸሀይ ዳምቶ ነኝ ከአዲስ አበባ። ሀይድ፣ አምጠውን ለዘገባዋ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ አስተያየቶቻችሁንም አካፍሉን በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ስርጭቶቻችን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የቀድሞ የሱዳን ፕሬዚዳንት ኦማር አልበሽር እንደ አውሮፓውያን አቆጣጠር በ989 ዓ ምት መፈንቅለ መንግስት አካሂደው ስልጣን ይዘዋል በሚል ክስ ትላንት ፍርድ ቤት ቀርበው ነበር። የፍርድ ሂደቱ ባሽር ለ30 ዓመታት ያህል በጭካኔ ከገዙ በኋላ በሀገሪቱ በሲቪሎች የሚመራ ዲሞክራሲያዊ አስተዳደር ሊያመጣ ይችላል የሚል ተስፋ ማሳደሩን ከካርቱም የተላከው የዘጋቢያችን ናባ ማሂዲን ዘገባ ጠቁሟል። አዳነች ፍሳሀዬ ታቀርበዋለች። የቀድሞው የሱዳን ፕሬዚደንት ዑመር አልበሽር ለፍርድ መቅረብ እንደ አውሮፓ አቆጣጠር በ989 ዓም የተካሄደውን ፈንቅለ መንግስት የሚቃወሙ ወታደራዊ መኮንኖች ሲጠብቁት የነበረ ነው ተብለዋል። አህመድ አልጠይብ የተባሉ በጡረታ ላይ የሚገኙ ወታደራዊ መኮንን ያብራራሉ። በድ መሓከመት ሙደብሪ አው ሙነፍዚ እንደ አውሮፓ አቆጣጠር በ1989 ዓ.ም ስለተካሄደው መፈንቅለ መንግስት ወደ ፍርድ ማቅረብ ለብዙ ዓመታት ሲቀርቡ ከቆዩት አበይት የፍትሕ ጥያቄዎች መካከል አንዱን ያሟላል ይላሉ አሕመድ አልጣይብ። አያይዘውም ቅጣት ከሌለ በስተቀር እንደገና መፈንቅለ መንግስት ሊደገም ይችላል ያሉት። ባለፈው ዓመት ሚያዚያ ወር ላይ ከስልጣን የተወገዱት አልባሽር እንደ አውሮፓ አቆጣጠር በ1989 ዓ.ም መፈንቅለ መንግስት በማካሄድ የሀገሪቱን ሕገ መንግስትና የወታደራዊ ኃይሉን ደንብ ጥስዋን የሚል ክስ ቀርቦባቸዋል። ጠበቆቻቸው ግን የፍርድ ሂደቱ የፖለቲካ ዓላማ ያለው ነው፣ ሕጋዊ መሰረት የለውም በማለት ተከራክረዋል። ዛይን አልአብዴን አብዲን ሙሐመድ ከቀድሞ ፕሬዚደንት ጠበቆች አንዱ ናቸው። ኩል ልንግላማት ልጋመት ማትዘል ሓቅሞ ፊሃ ያኒ ጅጉለብንግላ በርዱካነ ሲያሲያ አ ልሙም ከዚህ ቀደም መፈንቅለመንግሥት በማካሄድ የተከሰሰ የለም ግንቦት 985 ዓ ም ለተካሄደው መፈንቅለመንግሥት ወደ ፍርድ ማቅረብ የፖለቲካ ዓላማ ያለው ነበር ያአሁንም በፖለቲካ ላይ የተመሰረተ በመሆኑ በሕግ ላይ ተመስርተው ይቃወሙታል ብለዋል አልባሽር እንደ አውሮፓ አቆጣጠር በ989 ዓም ስልጣን ከያዙ በኋላ እንደ አውሮፓ አቆጣጠር በ985 ዓ ም በተካሄደው መፈንቅለ መንግስት ስልጣን ይዘው ለነበሩት ሰዎች ፕሬዚዳንታዊ ምህረት አድርገዋል። የሱዳን የሽግግር መንግስት አልባሽር እና አንዳንድ ረዳቶቻቸውን በጦርነት ወንጀልና በፍጅት ክስ ለዓለም አቀፍ የወንጀል ችሎት ለማስረከብ ቃል ገብቷል። ክሱ በሱዳን ዳርፉር ክልል ላይ ከተካሄደው ግጭት ጋር በተያያዘ ነው። ዳርፉር ውስጥ በተካሄደው ግጭት በ300 ሺህ የሚገመቱ ሰዎች ለህልፈት ተዳርገዋል። በሚሊዮኖች የሚቆጠሩ ደግሞ ከመኖሪያቸው ተፈናቅለዋል። በአልባሽር ይደገፉ የነበሩት የዳርፉር ሚሊሻ መሪ ባለፈው ወር እጃቸውን መስጠታቸው ባሽር በዓለም አቀፍ የወንጀል ችሎት ሊዳኙ ይችላሉ የሚል ተስፋ ማሳደሩ ተገልጿል። የፍርድ ሂደቱ የሚጀምረው ሲቪሎችንና ወታደራዊ መኮንኖችን ያቀፈው የሱዳን የሽግግር መንግስት በሀገሪቱ ፍርድ ቤት ለውጥ ለማድረግ እየሞከረ ባለበት ወቅት ነው። በባሸር አገዛዝ ወቅት ለዓመታት ያህል ሲዋጉ ከቆዩት አማፅያን ጋርም የሰላም ንግግር ጀምሯል። ሱዳን በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሸባሪዎችን ይደግፋሉ ከሚላቸው ሀገሮች ስም ዝርዝር የመውጣት ተስፋ ታደርጋለች። አሸባሪዎችን ይደግፋሉ ከሚለው ስም ዝርዝር መውጣት ሀገሪቱ የውጭ እርዳታና የውጭ መዋለ ንዋይ ፍሰት እንድታገኝ ስለሚረዳ ኢኮኖሚዋን ሻሻል ያደርጋል የሚል ተስፋ ሰንቃለች። አዳነችን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ወንጀልና ህገ ወጥነት ሰፍኖባቸው ጨርሶ ከቁጥጥር ውጭ ሆነዋል ብለው ወደሚጠሯቸው ወደ ቺካጎና ዴሞክራት ከንቲባዎች ወደሚያስተዳድሯቸው ሌሎች ከተሞች የፌዴራል ኃይሎችን የማሰማራት እቅዶቻቸውን ገፍተውበታል። አገሪቱ ቀውስ ውስጥ ናት የሚለውን በምርጫ ቅስቀሳቸው ለማጉላት ክፍለ ግዛቶችን በፌዴራል የፖሊስ ኃይል የመቆጣጠር ፖሊሲያቸውን ለጥቅምቱ ምር ጫ የህግና ስርዓት መሪ እጩ ተብለው ለማሸነፊያ እየተጠቀሙበት ነው ይላል። ቀጥሎ የሚደመጠው የዋይት ሀውሷ የቪኦኤ ዘጋቢ ፓቲ ውዳ አስኳራ ዘገባ። ደረጀ ደስታ ወደ አማርኛ መልሶታል። ባለፈው ግንቦት ወር በፖሊስ ቁጥጥር ስር እንዳለ ሕይወቱ ያለፈው የጆርጅ ፍሎይድ ሞት ከተሰማበት ጊዜ አንስቶ የጥቁሮች ሕይወት ዋጋ አለው ብላክ ላይፍስ ማተር በሚል የሚካሄደው ተቃውሞ አሁንም እንዳለ ነው። አብዛኞቹ የተቃውሞ ሰልፎች ሰላማዊ ቢሆኑም ጥቂቶች ዘረፋና ንብረት ማውደም የታዩባቸው ናቸው። ፕሬዚደንት ትራምፕ ተቃውሞዎቹን ለመበተን የሚያሰማራቸውን የፌዴራል ፖሊስ ኃይል ኦፕሬሽን ሌጀንድ ብለው ይጠሩታል። ይህ የደም መፍሰስ የግድ መቆም አለበት። ይህ ደም መፋሰስ ያበቃል። ዛሬ በአመፅ ወንጀል በታወቁ አሜሪካውያን ማህበረሰቦች ውስጥ የሚሰማሩ የፌዴራል ኃይሎች ቁጥር እየጨመረ መሆኑን አስታውቃለሁ። ትራምፕ በመቶዎች የሚቆጠሩ የፌዴራል ኃይሎችን ወደ ቺካጎና ሌሎች ክፍለ ግዛቶች ልከዋል። ይህ አመፁን ማቆምም እንዲረዳ ነው ብለዋል። የክፍለ ግዛቶቹ ባለስልጣናት ምንም እንኳ አለመረጋጋቱ እንዲቆም የፌዴራል መንግስቱን እገዛ ቢጠይቁም በዚህ ሳምንት ቺካጎን ጨምሮ የ አስራ አምስት ከተሞች ከንቲባዎች ግን የፌዴራሉን መንግስት የኃይል ስምሪት አውግዘዋል። የቺካጎ ከተማ ከንቲባ ሎሪ ላይት ፉት እንዲህ ብለዋል። ማንነታቸው የማይታወቁ ኃይሎች በቫን ተሽከርካሪዎች ሆነው ሰዎችን ከመንገድ እየጎተቱ ህገ መንግስታዊ መብቶቻቸውን እየጣሱ ነው። ይህ ዲሞክራሲ አይደለም። ይህን በቺካጎ ከተማ ማየት አንፈልግም። ትራምፕ የፌዴራል ኃይሎችን ወደ ፖርትላንድና ሲያትል ቢያሰማሩም ያ ግን መረጋጋትን አላመጣም። በቨንደርቪልት ዩኒቨርሲቲ በኃይል አጠቃቀም የማህበረሰብ ሳይንስ ምሁር የሆኑት ሎሪየል ውድስ እንዲህ ይላሉ ዘው ብሎ ገብቶ የተወሰኑ ሰዎችን በቁጥጥር ስር መዋልና የፌዴራል ኃይሎችን ማሰማራት ጊዜያዊ እፎይታን ያስገኝ ይሆናል፣ ዘላቂ ሰላም ግን አያስገኝም። ትራምፕ የሚያሰማሩት የፌዴራል ኃይል በፍርድ ቤቶች ችግር ሊገጥመው ይችላል፣ በፍርድ ቤትም ሊረቱበት ይችላሉ። ይሁን እንጂ ግን በፖለቲካው ያተርፉበታል። ራ ለፍግ ን የግራ ክራሪው ክንፍ የአመፅ አጀንዳ ከተሞቻችንን እየተቆጣጠረ ፖሊሶቻችንን በጀት እየነፈገ ነው። ብዙ ከተሞችም ይህን እንዲከተሉ እየተገደዱ ነው። ጆ ባይደንም ከነዚህ ጋር ነው። ባይደን ፖሊሶችን በጀት መንፈቅ ተቃውመዋል። ይሁን እንጂ ግን የፌዴራል መንግስት የፖሊሶችን ሁኔታ እየመዘነ በቅድመ ሁኔታ እንዲቆጣጠር ይፈልጋሉ። የትራምፕ የምርጫ ዘመቻ ግን አገሪቱ ቀውስ ውስጥ ያለች በማስመሰል በጥቅምቱ ምርጫ ለማሸነፍ እና ፕሬዝደንቱ የህግና ስርዓት እጩ መሆናቸውን መስበክ ይፈልጋል። በፕሪንስተን ዩኒቨርሲቲ የዘርና ብሔር ትምህርት የሚያስተምሩት ኦማር ዋሶ እንዲህ ይላሉ People running for office will often use conflict, things like ethnic conflicts or uh, you know, inter ethnic riots. ለምርጫ የሚወዳደሩ ሰዎች ሁሌም የተቃረኑ ነገሮችን ይናገራሉ እንደ ዘርና ጎሳ ግጭቶች፣ ወይም በግጭቶች ዙሪያ ያሉ ወገኖችን ድጋፍ ለማግኘትም ይጥራሉ። እንደነዚህ ያሉ ነገሮችን ቀደም ሲል አይተናችኋል። የፕሬዚደንት ትራምፕ ምርጫ ዘመቻ እንደ ፖርትላንድ አካባቢ ከመሳሰሉ ግጭቶች የተወሰዱ ምስሎችን ለምርጫ ቅስቀሳቸው ማስታወቂያ ሲጠቀሙበት ተመልክተናል። ትራምፕ በአገሪቱ አመፅና ወንጀሎች የተስፋፉ መሆኑን ቢገልጹም የኤፍቢአይ መረጃዎች ግን የሚያመላክቱት በበርካታ የአገሪቱ ዋና ዋና ከተሞች የሚታዩት ወንጀሎች ከዛሬ አስር ዓመታት በፊት ከነበሩት ያነሱ መሆናቸውን ነው። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁ። ወደ ተከታዩ ዘገባ እንለፍ። የወልቃይት አማራ ማንነት አስመላሽ ኮሚቴና የአማራ ብሔራዊ ንቅናቄ አብን በግዳጅ ወደ ትግራይ ክልል የተካለሉ ናቸው ያሏቸው የአማራ ክልል መሬቶች ጉዳይ ልባት ሳያገኝ ህወሀት ምርጫ ማካሄድ አይችልም ሲሉ ተቃውሟቸውን ገለጹ። ምርጫ ቦርድ የህወሀትን በትግራይ ክልል ምርጫ የማካሄድ ኢ ህገ መንግስታዊ ውሳኔ ውድቅ ማድረጉም ተገቢ ነው ብለዋል። ተቃውሟቸውን ለፌዴሬሽን ምክር ቤት እንደሚያቀርቡም አስታውቀዋል። ሁለቱ የፌዴራል ምክር ቤቶች በኮቪድ-19 ምክንያት የኢትዮጵያ ምርጫ ለሌላ ጊዜ እንዲተላለፍ መወሰናቸው ይታወሳል። ይህን ውሳኔ ያልተቀበለው የትግራይ ክልል ምክር ቤት በበኩሉ ትግራይ ምርጫውን እንድታደርግ ውሳኔ ማሳለፉም አይዘነጋም። በጉዳዩ ዙሪያ ለአሜሪካ ድምጽ ምላሽ የሰጡት የትግራይ ክልል ኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሊያ ታደሰ ለወልቅ ለአይትና ለራያ ህዝቦች እናውቅልሃለን የሚሉ ኃይሎች ሀሳብ በመሆኑ ተቀባይነት የለውም ብለዋል። አስቴር ምስጋናው ዝርዝር ዘገባውን ታስደምጠናለች። ከፌዴራል ምክር ቤቶች ውሳኔና ከሀገር አቀፍ እይታ በተጻራሪ በትግራይ ክልል ምርጫ እንደሚያካሄድ የገለጸው የህወሀት ውሳኔ ከአጎራባች ክልሎችም ተቃውሞ አስከትሏል። የወልቃይት የአማራ ማንነት አስመላሽ ኮሚቴና የአማራ ብሔራዊ ንቅናቄ አብን ያወጧቸው መግለጫዎች ይህንኑ ነው ያንጸባረቁት ከለውጡ በፊት በነበሩት 27 ዓመታት የነበረውን የስልጣኔ በላይነትና አምባገንን መዋቅር የተጠቀመው ህወሀት በአማራ ክልል ስር የነበሩ መሬቶችን በግዳጅ ወደ ትግራይ እንደቀላቀለ እነዚህ ወገኖች ይከሳሉ። አሁንም ከለውጡ በኋላ የእነዚህ መሬቶች ጉዳይ ሳይፈታ ምርጫ ለማድረግ ማሰቡንም ተቃውመዋል። የትግራይ ክልል መንግስት ከአማራ ክልል የወሰዳቸው መሬቶችና የሚነሱ የማንነት ጥያቄዎችን ሳይመልስ ምርጫ ማካሄድ

አመራሮችን ሊመርጥ አይችልም። ከኮሮናም የተነስተው በሀገር ደረጃ ምርጫ መካሄድ ያለበት ነው የሚለው ምናምን ነው መቀበለው ፌደራል መንግስት በሰጠው መልኩ የወልቃይት ጠገዴ ህዝብም ከመንግስቱ ውጭ በሆነ ገዢዎች የሚቀመጥበት አይገባም። የአማራ ብሔራዊ ንቅናቄ አብን ሰሞኑን ያወጣው መግለጫ ተመሳሳይ አቋም ያንጸባረቀ ነው። የንቅናቄው የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ የፓርቲውን አቋም ለአሜሪካ ድምጽ ያብራራሉ። የምርጫ የማካሄድ ጉዳይ የፌዴራል መንግስቱ መሆኑን በህገ መንግስቱ በግልጽ የተቀመጠ መሆኑን ብሪፍሊ አስቀምጠን ያም ከመሆኑ ጋር ግን የትህነግ ቡድን ምርጫ አደርጋለሁ ብሎ እንኳን ቢንቀሳቀስ በዋናነት የራሳችን ግዛቶች እንላቸው የወልቃይት ራያ ቦታዎች ላይ በፌዴራል መንግስቱ በምርጫ ቦርድ ይሁንታ ምርጫው መደረግ ችሎ በሀገር አቀፍ ደረጃ ቢሆን ኑሮ እኛ ወልቃይትና ራያ እንግዲህ እነዚህ ቦታዎች ላይ ገብተን ለመወዳደር ወስነን አለኝ። ይህ ማለት ግን ነው የእኛ ናቸውን የምናምናቸው ቦታዎቻችን በፖለቲካ ነው ሊመለሱ የሚችሉት በፖለቲካ ከተወሰዱ ብለን የምናምነው እነሱን ማስመለስን የኛ መሰረታዊ ወደ ኋላ የማይመልበት እና ለድርድር የማይቀርብ ሀሳባችን መሆኑን አጽንኦት ለመስጠት ነው። በመንግስትን በኩል ይሁን በትህነግ ቡድን መካከል ማንኛውም አይነት የድርድር ሂደት እንኳን ቢደረግ እነዚህ ቦታዎች ላይ ታሳቢ ያደረገ ምንም አይነት የድርድር ባላንስ መስሪያ መሆን እንደማይገባቸው ኖት ለመስጠት ፈልገን ነው። ከዚህ ጋር ተያይዞ ለፌዴሬሽን ምክር ቤትም ሆን ለሲሲአይ ለህገ መንግስት አጉባኤው አቤቱታችንን የምናስገባ ይሆናል። ከሰሞኑ ይህንን መግለጫችን ከዛ ምክሳ ቤት ጋር የተቀዳ ነው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈው ውሳኔም ተገቢ ነው ይላሉ ኮሎኔል ደመቀ ዘውዱ ፌዴራል ምርጫ ቦርድ ይህ የትግራይ እንቅስቃሴ ከህግ ያሰረገጠ አካሄድ የሀገሪቱን ህግ እንዳልተከተለ ምርጫን አካሄዳለን ሁለተኛ መንግስት ለንገ የሚበረሳቸው ድ ሄድ ያለ መንግስት ደማይቻል ደማይሆን ባለፉት ሀያ ሰባት አመታት በጉልበት ወደ ትግራይ ክልል የተጠቃለሉ መሬቶች እንዲመለሱ የማንነት ጥያቄዎችንም መንግስት ችላ ሳይል እንዲፈታ ጠይቀዋል። አመራሮቹ ያተያይዙ ህግ እንዳስከብር በህገ መንግስቱም ደግሞ ኢፒኤልኤፍ በጣም ስትምልበት ስትገዘትበት የነበረችውን ህገ መንግስት ጠቅሰን እኛ በዚህ መልኩ ህገ ወጥ እንደሆነ የነገርነው። ምንም እንኳን እኛ በዚህ ህገ መንግስት ላይ ያለን አቋም ግልጽ ነው፣ መሻሻል ወይ መቀየር የሚገባው ለህዝባችን መዋቅራዊ ስትራክቸራል፣ ለሆነ ጭቆና ህዝባችን የዳረገ ሰነድ ነው ብለን የምናምነው። ያም ከመሆኑ ጋር ግን አሁን ባለው ህግ ህጋዊ የፖለቲካ ድርጅት ነን የምንንቀሳቀሰው ብቻ ቦርድ ሌጋል አሳይቷል። ቀጣይ ደግሞ አስፈጻሚው አካል በመንግስት በኩል ያለው እንዲህ አይነት እንቅስቃሴዎች ከተደረጉ ሊወሰዱ ስለሚገባቸው እርምጃዎችና ይህን ነገር በማስቆም ይጠበቅበታል። በጉዳዩ ዙሪያ የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሊያ ታደሰ ለወልቃይትና ለራያ ህዝብ እናውቅልሃለን የሚሉ ኃይሎች ሀሳብ በመሆኑ ተቀባይነት የለውም። ምርጫውም ይካሄዳል ብለዋል። በተለያዩ መልኩ የራያ አስመላሽ ኮሚቴ፣ የወልቃይት አስመላሽ ኮሚቴ ብለው ራሳቸው የሰየሙ አካላት አሉ። እነዚህ የህብረተሰብ ማህበረሰቡን አካሎችም አይደሉም ማህበረሰብ ማዕቀፍ ውስጥ የሚኖሩም አይደሉም ሌላ ቦታ ላይ ሆኖ እኔ ያውቅልሃለሁ የሚል አካል ነው ስለዚህ እኔ ያውቅልሃለሁ የሚል አካል ደግሞ የህዝቡ ተቀባይነት በሌለው የህዝቡ የልብ ትርታ ባላወቀበት ቢናገር ምንም ማልፈርድም መናገር ይችላሉ መሆን ግን አይቻልም ነው ስለዚህ አጠቃላይ የራያ ህዝብና የወልቃይ ህዝብ ትግራዋዊ መሆኑን ያውቃል በትግራዋዊነቱም የሚኮራ ነው ለማንነቱ ሲል የታገለ ህዝብ ነው አሁንም እየታገለ ያለ ህዝብ ነው። አሁን እኛ እናውቅልለን ለሚለው አካልን አንተ አታውቅልንም፣ ራሳችን ማንነታችን በትግላችን አረጋግጠን የአደር ህዝቦች ነን ብሎም በተደጋጋሚ በመግለጫዎቻቸውም ሲሰጥ ነበረ። አሁንም የትግራይ ክልል መንግስትና የትግራይ ብሔራዊ ክልላዊ ምክር ቤት በወሰነው ውሳኔ ምርጫ ማካሄድ አለብን ብሎም ራሱ የህዝበ ውሳኔው ውሳኔም ጭምር ራሱ ያለበት እና አሻራውን ያሳረፈበት ስለሆነ ምርጫውን ለማካሄድ ማንም የሚገድበው ኃይልም እንደሌለ ባለፈው መጋቢት ወር ወደ ስልጣን የመጣው የጠቅላይ ሚኒስትር አብይ አህመድ መንግስት ለመሰል ጥያቄዎች የተጠና መፍትሄ ለመስጠት የማንነትና የአስተዳደር ወሰን ጉዳዮች ኮሚሽን አቋቁሟል። ኮሚሽኑ ራሱን አደራጅቶ ስለማጠናቀቁና ወደ ቀጥተኛ ስራ ስለመግባቱ ግን ለጊዜው የወጣ መረጃ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ያደረሰችን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ 202 205 9942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ዋና አዘጋጅ ትዝታ በላቸው ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሆኑ ወደ ተከታዩ ዝግጅት እንለፍ በመሬት ይገባኛል ጥያቄ በኮንሶ ዞን እና በአሌ ልዩ ወረዳ መካከል በተፈጠረ ግጭት ከሁለቱም ወገን አስራ ስድስት ሰዎች መገደላቸውን እና ከአስራ ስድስት ሺህ በላይ ዜጎች መፈናቀላቸውን የዞኑና የልዩ ወረዳው የመንግስት የስራ ኃላፊዎች ተናገሩ። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የአሌ ልዩ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ሳውራ በየኔ በኮንቶ ዞንና በአሌ ልዩ ወረዳ መካከል በተፈጠረ ግጭት በጋዋዳና አያና ቀበሌ ጉዳት ደርሷል ብለዋል። በርካታ ሰዎች ከቤትና ቀያቸው መፈናቀላቸውም ተናግሯል። በዛ መሬት አብያ አለመስማማቶች ነበሩ። ከዚህ በፊት በሁለት ሺህ ሶስትም እንደዛን ግጭት ተከስቶ ነበረ። ከዛ መሬት አንጻር ከዛም ተጠቃሚዎች ወደ አሌ ግብር እንዲገብሩ ውሳኔ በ ቀድሞ ዞን ሳነ ጭምር ተላልፎ ግን ወደ ተግባር ለመቀየር እስካሁን ድረስ ያልተቻለበትና ከዛ መረት አንጻር አለመስማማቶች ነበሩ። ቤት ንብረት ውድመት አለ። ቃጠሎ ቤያታነ የሚባል አካባቢ የቤት ቃጠሎና ቆርቆሮ ቤቶችን ገነጣጥለዋል። አንድ ጤና ኬላ አለ። ጤና ኬላውንም ለማፍረስ ሲጀምሩ መስተዋቶቹን በሙሉ ሰባብሮ ቆርቆሮ ማፍረስ ደረጃ ሲደርሱ ነው መከላከያ ሰራዊት ደርሶ በተናቸው። ጥያቄው የቀረባቸው የግጭቱ መንሰይ የሆነው ኩኩባ ሳውላ የሚባል የእርሻ መሬትና የመኖሪያ ቤት መስሪያ ቦታ መሆኑን ተናግሯል። ግጭቱ ከዚህ የባሰ ጉዳት እንዳያደርስ ከኮንሶ ዞን በኩል የግደለሽነት ችግር መኖሩን የተናገሩት አቶ ሳውራ የአገር መከላከያ ሰራዊትና የፌዴራል ፖሊስ እንዲሁም ልዩ ኃይል ከአካባቢው የፀጥታ ኃይል ጋር ግጭትን ለማቆም ጥረት ያደረጉ መሆናቸውን ገልጠዋል። ለማረጋጋት ብለ አመራሩም እንደገና የወረዳ አመራሩም በተቻለ መጠን ርብ ያደረገ ነው፣ ግን በጣም የተቸገር ነው። የኮንሶ ዞን ግን ያለውን ነገር በጋራ ተቀናጅቶ ህንል ሰላም አንቀጠ ወይም ወደ ማረጋጋት ሥራ ከመስራት ወደኛ ብቻ ከማየት ባሻገር ምንም ግንኙነት አለመፍጠር ችግሮች አሉ። ከዚ አንጻር ሰፊ ክፍተት ነው ያለውን። በሌላ በኩል በቦታው ያሉት የአሌ ወረዳ የመንግስት ኮሚኒኬሽን ባለሙያ አቶ ምንጩ ሽኢቶ እስካሁን በአሌ ወረዳ ብቻ ሰዎች በጥይት መገደላቸውን ተናግረዋል። ደዊት ያለፈ ወደ ስድስት ሰው ነው። ከስድስት ሰው መካከል አንደኛ አቶ ላንዶ ላሚታ የሚባል አባት አሉ። ሁለተኛ ደግሞ ወጣት ጉቻቦ ባልሻይ የሚባል ወጣት ነው ያለፈው አንዲቷ እናት ያው ስማቸውን አልያዝኩም ሸማቾች ማከል ይሄ ነው አንዱ ደግሞ አለባቸው የሚባል ወጣት ሰውነቱ ላይ ጥይት ብዙ ገብቶ አሁን ጤና ጣቢያ ላይ ነው እየተረዳ ያለው። እንደዚህ አይነት ጉዳት እየደረሰ ነው። እንደዚህ የሚያደርገው ኮንሶ ላይ የሚኖሩ ልዩ ኃይሎች ናቸው እንደዛ ድርጊት የምፈጽሙት እና እንደዚህ አይነት ድርጊት እየተፈጸመብን ነው ያለ ነው በአለ ልዩ ወረዳ ላይ ከአንድ ሺህ መውረበ ላይ ተፈናቅሏል። ግጭቱን ለማርገብም በመንግስት በኩል እየተደረገ ያለው እንቅስቃሴ ይሄ ነው የሚባል አይደለምም ብሏል ያው አነጋጋሪ ውስጥ ስላለም ከዛ የተነሳ ይመስለኛል የምደርስልን አካል የለም የመንግስት አካል እስካሁን ድረስ የኮንቶ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ሀሰን ወላሎ በበኩላቸው የአለ ልዩ ወረዳ በኮንቶ ዞን የስራ ኃላፊዎች ላይ ያቀረቡትን ክስ አጣጥለዋል። የአለ ልዩ ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ የወሰን ጉዳይ ነው ክርክሩን በማጦዝ ወደ ግጭት እንዲያመራ እና በመዋቅር ደረጃ የአመራር ተግባር ተደርጎ በጋራ ተቀምጦ ተደማምጦ መፈታት የሚችለውን ጉዳይ ወደ ግጭት እንዲያመራ ያደረጉበት ሁኔታ አለ። በአለ አመራር በኩል ያለው ከነሳሽነት በጣም ቁርጠኝነት የጎጥተሩና መነሻው የመሬት ይገባኛል ጥያቄ ግጭት ቢሆንም እንደተባለው ሳይሆን ግጭቱን ያቀጣጠሉት የአለ ወረዳ ብልጽግና ፓርቲ ነው ብለዋል። ችግሩን ለመፍታትም በአለ ልዩ ወረዳ በኩል የቁርጠኝነት ጉድለት አለ ነው የሚሉት። ወረዳው በኮንሶ ዞን ላይ በሰነዘረ ጥቃት ከፍተኛ ጉዳት ደርሷልም ብሏል። ቀበሌ ሙሉ በሙሉ ልባል በምችል ተቃጥሏል። እሱም ያው በኮንሶ ዞን ኮሎሚ ክላስተር ውስጥ አለ ቀበሌ ነው መንደር ነው። በዚሁ ከላንጎ ምባል መንደር እንደዚሁም ቃጠሎች ፈጽመዋል። ዲማያ የሚባል እዚህ በርቆራ ቀበሌ አካባቢ በዲማያ የሚባል አካባቢ እንደዚሁ በተመሳሳይ እነዚህ አካባቢዎቹ ላይ ሁሉ ሰው ፈናቀለበት ሁኔታ አለ። በሰላሙ ሂደት ማምጣት ጥረት እያደረግን ነው ብናደርግም ግን ወረዳ ዋና አሳዳሪ እና ተወሰኑ አማራዎች በስተቀር አብዛኞቹ ይሄን ሰላማዊ መንገድ ለመፍታት ዝግጁነታቸው ጎደለ የሆነ ነው ነው ያገኘነው። እና ቢያንስ ተፈናቀለ የሚባለው ከአስራ አምስት ሺ ህዝብ በላይ ነው የሚሆነው። በኮንሶ በኩል ወደ አራት ሰው የአካል ጉዳት ደረሰባቸው። እንዲሁም በጸጥታ ኃይሉ ላይ ስምር ኮ ላይም ራሱ ለማርገብ ለነገሩ ለማብረት የገባውን ላይም የፈኮሰበትና አንድ የፈራስ ፖሊስ አባል የተጎዳበት ሁነታም ስምር ነው ያለው። ስለዚህ ሞቷል ማለት ነው። የፌዴራል ፖሊስም አልሞትም፣ ጉዳትም ኃይለኛ የተኩስ ልውጥ መኖሩን የገለጡት አቶ ሀሰን በርካታ ህይወት የተቀጠፈ ሲሆን የተፈናቀሉትን ቁጥራቸው የበዛ ነው ብሏል። የደቡብ ክልል መንግስት ግጭቱን ለማስቆም ጥረት ያደረገ መሆኑንም የኮንቱ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ አሰም ተናግረዋል። የከፋ ጉዳት ከማድረሱ በፊት መርገበ ይችል ነበረው። ግጭቱ የተባባሰው በአመራሮች ብቃትና ቅንነት ማነስ እንዲሁም በጓጥኝነት ችግር መሆኑ የተገለጠ ሲሆን ከሳምንት በፊት ከደቡብ ክልል አመራሮች ጋር የመከሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በክልሉ እርስ በርስ መጠራጠርና መጋጨት የተፈጠረ ያለውም በመንግስት ተሿሚዎች የአመራርነት ክፍተት መሆኑም ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሃዋሳም ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ደግሞ ወደ ሱዳን ነው የምናመራው። በሱዳን ለብዙ አመታት የኖሩ ኢትዮጵያውያን በሀገሩ የጸጥታ ኃይሎች ንብረቶቻቸውን እየተቀሙ መሆኑን ተናገሩ። በተለይ በካርቱም ነዋሪ የሆኑ ኢትዮጵያውያን ከቅርብ ሳምንታት ወዲህ በባጃጅ የመጓጓዣ አገልግሎት ከሚሰጡ ኢትዮጵያውያን ላይ የሀገሩ ጸጥታ ኃይል ወደ አንድ መቶ የሚገመት ባጃጆችን ያለበቂ ምክንያት እንደወሰዱባቸው ገልጸዋል። ኢትዮጵያውያኑ እርምጃው ኢትዮጵያውያንና ኤርትራውያን ላይ ብቻ ያነጣጠረ መሆኑን ገልጸዋል። ካርቱም የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያኑ ከሶስት ሳምንት በፊት ለኤምባሲው አቤቱታ ማቅረባቸውን ገልጾ ዝርዝር ጉዳዩን አስረድቷል። ገልሞ ዳዊት ተጨማሪ አለው። በሱዳን ካርቱም ከተማ ነዋሪ ኢትዮጵያውያን የሱዳን ጸጥታ ኃይሎች በከተማዋ በባጃጅ የትራንስፖርት አገልግሎት የሚሰጡ ትውልድ ኢትዮጵያውያን ላይ አነጣጥረዋል ብለዋል። ሰላማዊት በቀለ ካርቱም ነዋሪ ናት። ምክንያቱ በውል ባይገለጽም ከቅርብ ሳምንታት ወዲህ የሱዳን የጸጥታ ኃይሎች ከትውልድ ኢትዮጵያውያን ባጃጆችን እየቀሙ መሆናቸውን ትናገራለች። ባጃጅ የሚነዱ ብዙ ኢትዮጵያውያን አሉ እና ያንን ባጃጃቸውን ከሁለት ቀን ከሶስት ቀን በፊት ዝም ብለው እየያዙባቸው። እኔ ራሱ አጋጣሚ ሆነው የሆነ ባጃጅ ላይ ቁጭ ብዬ መንገድ እየሄድኩ ነበርና አስቁመው አስወርደው ልጁን አባረውት ባጃጁን ሲያስገቡ አይቼ ነበር። እኔ ራሴ ማለት ነው። እና አሁን ምንድን ነው ብሎ ሲጠየቁ ደግሞ በፍጹም እኛ ምንም ለእናንተ ማን ባጃጅ እዚህ ሀገር ላይ ንዱ ብሎ አዘዛችሁ? ፈቀደላችሁ? ያለዚህ ሀገር ዜጋ የሌላ ሀገር ዜጋ መንዳት አይችልም ወይ ንብረት ሊኖረውም አችልም ብሎ ነው። እንግዲህ አሁን በጉልበት እየተጠቀሙ አይነት ነገር ነው ያለው ሚ ማለት ነው እና ትንሽ ሳንቲኛ ያላቸው ኢትዮጵያውያን ላይ በጣም ሰጥ ይደርሳል በእንደዚህ አይነት ነገር። ከዚህም በፊትም በሌላ ስራም እንደዚህ አይነት ተጽዕኖ የደረሰባቸው ልጆች አውቃለሁ እኔ። ህጋዊ ፍቃድላቸው ምነኝ ኢትዮጵያውያን ወይስ ምክንያቱ ምንድን ነው? ብዙ ኢትዮጵያውያን መታወቂያ አለ፣ ከአጃኒብ የሚሰጥ መታወቂያ አለ እና ያንን መታወቂያ ያፈቃሉ በወጡ ሰዓት ላይ ግን መታወቂያው እያለ ራሱ ይዟቸዋል። አሁን የመኖሪያ ፍቃድ ብዙዎቹ የላቸውም። ያንን መታወቂያ ነው እንጂ ማለት ነው። መኖሪያ ፍቃድ ቢኖራቸው እንኳን ያው ይሄ ተጽዕኖ የሚደርሳቸውም አሉ። እዚህ ሀገር ንብረት መግዛት ከፈለክ ዝም ብለህ ነው የምትገዛው፣ ፍቃድ አይጠይቁም። ሲሸጡልህ ፍቃድ አይጠይቁም። ስትሰራበት ነው በቃ መጥተው እንደዚህ የሚያደርጉት ማለት ነው። አሁን ደግሞ ይሄ የመኖሪያ ፍቃድም አልጠየቁም፣ መታወቂያም አልጠየቁም። በቃ አንተ አበሻ ነ አበሻ ነው፣ በቃ ባጃጅን አስገባ ነው ሌላ። በካርቱም ከተማ ለበርካታ ዓመታት መኖሩን የገለጸው ትውልድ ኢትዮጵያዊ የባጃጅ ባለቤቶቹ ንብረታቸውን በጸጥታ ኃይሎች ሲቀሙ የተገለጸላቸው ምክንያት የለም ሲል ያብራራል። እስካሁን ድረስ ምንም ሕገ ወጥ ነው ከተባለ በይግን ያለው እየተያዘ ነው። መኖሪያ ፍቃድ የላቸውም ከተባለ መኖሪያ ፍቃድ ያላቸውን ሰዎችን እየተያዙ ነው። ይሄ ምንም ያልታወቀ ጉዳይ ነው የተከሰተው። ስለዚህ እኛ የሚታወቀው በጣም ትኩረት የተሰጠው በእኛ ላይ ነው፣ በኢትዮጵያ ላይ በእጃችን የደረሰው ወደ አትላ ምናምን ሰው ነው። ብዙ ብዙ ቦታ ነው የተያዙ። ከገብራት ተይዘዋል፣ ከአርካዊትን ተይዘዋል፣ ከድሬስን ተይዘዋል። ብዙ ነው የተያዙ። ይሄ አንድ ላይ ዳታውን ለአንድ ጥፋት ለማምጣት ጥረት ላይ ነው ያለነው። በብዛት ሰዎቹ ተበታትኖችን፣ አንዱ አጠቃላይ የተያዙ ቢያንስ ከመቶ በላይ ይሆናሉ የሚል ግምት አለኝ ነ ጣይር አባ ምልኬ በካርቱም በባጃጅ የመጓጓዣ አገልግሎት ይሰጥ እንደነበር ይናገራል። ባለፈው እሁድ በካርቱም እንደተለመደው በስራው ላይ እያለ በጸጥታ ኃይሎች ባጃጁን መቀማቱን ለአሜሪካ ድምፅ ተናግረዋል። እሁድ ዕለት መሳሪያ የታጠቁ ኃይሎች ሳሽከረክር የነበረውን ባጃጅ አስቆሙኝ። ከዚያ ደበደቡኝ። ባጃጅንም ከቀሙኝ በኋላ እኔም ደግሞ ወደ አላወቅሁ ቦታ ወሰዱኝ። ከዚያ ስደወልላችሁ ትመጣላችሁ አሉኝ። በቃ ከዚያ በኋላ ወደ ቤት ሄድኩኝ ሲል ይናገራል። ጣሄር እርምጃውን እየወሰደ ስላለ የሱዳን መንግሥት ኃላፊዎች የሚያውቁት መረጃ እንደሌላቸው ተናግረዋል። ኢትዮጵያውያኑ ጉዳዩን ካርቱም ላለው የኢትዮጵያ ቆንስላ ጽህፈት ቤት አቤት ብለን ምላሽ እየጠበቅን ነን ብለዋል። አቶ ሚካኤል ጦቢያስ በካርቱም በሚገኘው የኢትዮጵያ ቆንስላ የዲያስፖራ ክፍል ኃላፊ ናቸው። ያው ኦምዱርማን አካባቢ የሚማሩ የሆኑ ኢትዮጵያውያን አንድ ሶስት ሳምንት በፊት እንደዚህ የወታደሮች አጋዦቻችን ተይዘውብናል ብለው አመልክቶ ነበር። ከዚያ በኋላ የያዙ ሰዎች ወታደሮች ናቸው ሲባል ፖሊስ ይዘው የህግ መንገድ ለመሄድ ቀላል ብለው የያዙት ወታደሮች ወደ ካምፓቸውን ያስገቡ ያሉ ሰው ሲያደጉ ከወታደሮቹ በእኛ ኤምባሲ ወታደራዊ አታሼዎች በኩል እንድነጋገሩ በጎንዮሽ ሞከር የኛ አታሼዎች ሲያናግሯቸው ይለቀቃሉ እያሉ አቆየን። እስካሁን ድረስ ሊለቁ አልቻሉም። ባለባጃጆች ሲሄዱ ደግሞ ከበላይ አካላት በተሰጠን ትዕዛዝ ነው ያዝነው፣ የበላይ አካላት ካላዘዙን በጠር አንለቅም የሚል መልስ ሰጥ ሆናል ብለሆናል በዚህ ምክንያት እኛ የበላይ አባሉን ለመድረስ አሁን አማራጭ እንግዲ በውጭ ጉዳይ በኩል መሄድ ስለሆነ የሱዳን ውጭ ጉዳይን ለማነጋገር ጉዳዩን በጽሁፍ እያቀረብን እያለ ሌሎችም አካባቢ እንደገና ተያዝብን የሚሉ መጡ። ስለዚህ ሁኔታውን አሁን እያጣራን ያለ አጠቃላይ ሁኔታው በየቦታው በየመንደሩ ያሉት እንደዚህ እያደረጉ የተለያየ መለዩተ እያያዙ ከሆነ ምክንያቱም ምንድን ነው የሚለውን አጣትም ከሱዳን መንግስት ጋር ከሚመለከታቸው አካላት ጋር ለመነጋገር ደብዳቤ እያዘጋጀ ነው ያለው። ምን ያክል ጊዜ የሆነ ኢትዮጵያውያኑ ቅሬታ ማቅረብ ከተጀመሩ እናንተ ጋር ከእኛ ከሰማን አሁን ሶስተኛ ሳምንት ነው። የመጀመሪያውን ሳምንት በአካባቢ ያለው ኮሚኒቲ እንዲያግዛቸው በኮሚኒቲ አማካኝነት ሞከሩ። ኮሚኒቲዎቹ የተነገራቸው የበላይ አካላት ትእዛዝ አለበትና ከበላይ አካላት እንድለቀቅ ስትወሰን የሚለቀቅ ይሆናል። ወታደሮች ስለሆኑ የወታደራዊ አታሼዎቻችን በጎን ማስፋቻዎቻቸው ጋር እንድነጋገሩ አደረግ በዛ ተሞክሮ ይለቀቃል የሚል ተስፋ ተሰጥ። ምክንያቱም ምንም ሳይ ነገር ነው እየጠበቅን እያለ እስካሁን ድረስ የመልቀቁ ሁኔታ በቃል ለነሱ ከነገሩት ባሻገር ምንም የተፈጸመ ነገር ስለሌለ እኛ በውጭ ጉዳይ በኩል የበላይ የተባለውን አካል ለመድረስ ደብዳቤ እያዘጋጀን እያለ ትናንትና ደግሞ ከሌላ አካባቢ እንደዚሁ ተያዘብን የሚሉ መጡ። እነዚህ በሁለቱም በኩል ጉዳዩ እየሰፋ የሚገልጽ መስሎ ስለታየ በተለይ ኢትዮጵያውያኑ ተለይቶ የተደረገበት ምክንያት እኛ ያልተረዱ እሱ ለመነጋገር እንድንችል ነው። በውጭ ጉዳይ እንዲያገናኘን ጥያቄ እያዘጋጀ ያለ አቶ ሚካኤል ከዚህ በፊት በሱዳን ለበርካታ ዓመት የኖሩ ኢትዮጵያውያን ከመኖሪያ ፍቃድ ጋር በተያያዘ ብዙ ታስረው እንደነበር ገልጸው የሁለቱ ሀገሮች የመንግስት ኃላፊዎች በሱዳን የሚኖሩ ኢትዮጵያውያን ህጋዊ የጉዞ ሰነድ ወይም ፓስፖርት አግኝተው በመኖሪያ ፍቃድ እንዲኖሩ ከስምምነት ተደርሶ ነበር ብለዋል። የመኖሪያ ፍቃድ ስለሌላቸው የታሰሩ ኢትዮጵያውያን ግን ፍርድ ቤት ቀርቦ የእስርና የገንዘብ ቅጣት ስለተፈረደባቸው የታሰሩትን በሙሉ ማስፈታት አልተቻለም ሲሉም አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን ላደረሰን ዘገባ እናመሰግናለን። ከአሜሪካ ድምፅ የአማርኛው ቋንቋ የሚተላለፍላችሁ መሰናዶ መጠናቀቂያው ላይ ደርሷል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የቻይና ኮሚኒስት ፓርቲ ሆንኮንግ ላይ አዲስ ጽንፍ የረገጠ የጸጥታ ህግ ደንግጓል ሲል የአሜሪካ መንግስትን አቋም የሚያንጸባርቀው ርዕሰ አንቀጽ ሀተታውን ጀምሯል። በአዲሱ ህግ መሰረት የመገንጠል ተግባር፣ አመጽ፣ አሸባሪነትና ከውጭ ሀገሮች ጋር ማሴር እስከ ዕድሜ ፍታ ድረስ ሊያሳስር የሚችል ወንጀል ሆኗል። ይህም በዲሞክራሲው ንቅናቄ ላይ አስፈሪ ሁኔታ ፈጥሯል። ህጉ እንደጸደቀ ዲሞሲስቶ የተባለው ዲሞክራሲን የሚደግፍ ንቅናቄ ዋና ጸሐፊ የነበሩት ጃሹዋ ዎንግ ከስልጣናቸው ተሰናብተው ከፓርቲው አባልነት ወጥቷል ይላል አንቀጹ። ናታለውንንና አግነስ ቸውንን የመሳሰሉት አክቲቪስቶችም ከፓርቲው ወጡ። ፓርቲው እንደሚፈርስ ማስታወቅን ርዕስ አንቀጹ ጠቅሷል። በአዲሱ ህግ መሰረት አብዛኛው ባለፈው ዓመት ሲካሄድ የነበረው የተቃውሞ ተግባር በህግ ያስቀጣል። ያም ሆነ ግን ብሪታንያ ሆንግ ኮንግ ከተማን ለቻይና ያስረከበችበት 23ተኛ ዓመት እንደ አውሮፓ አቆጣጠር ሐምሌ አንድ ቀን ከ20 ቀናት በፊት ማለት ነው በተከበረበት ወቅት የተቃውሞ ሰልፍ መደረጉ እንዳልቀረ ርዕስ አንቀጹ ገልጿል። እስከ እኩለ ቀን በነበረው ጊዜ ታዲያ የሆንኮንግ ከተማ ፖሊስ የሆንኮንግ ነፃነት የሚል መፈክር የያዘ ሰውን በአዲሱ ህግ መሰረት መያዙን ገለጸ። የቻይና ኮሚኒስት ፓርቲ ያወጣው አዲስ የጸጥታ ህግ የሆንኮንግን ህዝብ የሚክድና የዓለም አቀፍ ቁርጠኝነትን ችላ የሚል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ባወጡት መግለጫ የቻይና ኮሚኒስት ፓርቲ ለሆንኮንግ ህዝብ የ50 ዓመታት ነፃነት ጊዜ ለመስጠት ቃል ገብቶ ነበር እንደ አውሮፓ አቆጣጠር በ1984 ዓ ም ቻይና እና ብሪታንያ ያደረጉት ስምምነት በተባበሩት መንግስታት ድርጅት የተመዘገበ ሰነድ ነው። የሰጣቸው የነፃነት ጊዜ ግን 23 ዓመታት ብቻ ነው ብለዋል። ርዕሰ አንቀጹ አያይዞን ቤዥንግ ሆንግ ኮንግን የኢኮኖሚና የፖለቲካ ነፃነቷን ስትነፍግ ዩናይትድ ስቴትስ ዝም ብላ አታይም። ስለሆነም የሆንግ ኮንግን የውስጥ አስተዳደር ባሰናከሉት የቻይና ኮሚኒስት ፓርቲ ባለሥልጣኖች ላይ የቪዛ እገዳ ጥላለች ይላል። በተጨማሪም ፕሬዚደንት ዶናልድ ትራምፕ ለሆንግ ኮንግ ይሰጥ የነበረውን የልዩ አያያዝ ፖሊሲ እንዲቀር ማድረጋቸውን ርዕሰ አንቀጹ ጠቁሟል። ዩናይትድ ስቴትስ ከነፃነት ወዳዱ የሆንግ ኮንግ ህዝብ ጋር መቆሙን ትቀጥላለች። ቤጂንግ በመናገር በፕረስና በመሰብሰብ ነፃነት ላይ እንዲሁም በህግ የበላይነት ላይ ለምታደርሳቸው ጥቃቶች ዩናይትድ ስቴትስ ምላሽ ትሰጣለች። ዛሬ ለሆንኮንግ እና በቻይና ዙሪያ ላሉት ነፃነት ወዳጆች ሁሉ የሐዘን ቀን ነው በማለት የዛሬው ርዕስ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅት ስ ታበላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም ደናደሩ።